የመጀመሪያ ጽሑፍ ልካቄ የተፈትለዋነ ጽፌ ለግሩፕ ውስጥ ሳስነባቸው አንዳንዶቹ አንድ አይደለህም እውነተኛውን ጸሐፊ ንገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላውቅም፣ በተከታታይ ለሶስት አራት የሚሆኑ ጽፌ አቀረብኩኝ። አንዳንዴ እንደውም በቪዲዮ ሁሉ ለማየት ፈልገው ነበር ስጽፍ መሰለኝ። በዩናይትድ ስቴትስ እና በዓለም ዙሪያ የበርካታ አገሮች ከተሞች እንደ ደጃፍ በተዘጉበት ከሁለት ሳምንታት በፊት በተሰናበተው የአውሮፓውያኑ 2020 ከአስጨናቂው ሁኔታና ግራንድ አጋባን ከዘለቀው በኮቪድ-19 ወረርሽኝ ውስጥ ከነበረው ያኗኗር ዘይቤ ወይም ኑሮ አሻግሮ ያለውን ህይወት ለዛ የሚፈነጥቁ ሐሳብ ወለድ አጫጭር ታሪኮች ለአማርኛ ለመጀመሪያ ጊዜ ብዕሩን ያሟሸ ደራሲ ነው። ከዚህ ቀደም ሶስት ከፍ ያለ ግምት የተሰታቸው ዳጎስ ያሉ ታሪክ አዘል የፎቶ መጽሐፍ በእንግሊዘኛ ጽፏል። ደራሲና የፎቶ ጥበብ ባለሙያው እንግዳዬ እሱ ባለ መዓዛ እንደ ቀደሙት ስራዎች ሁሉ ዛሬም ስለ መጽሐፉ ልቃቄት፣ እንዲሁም ስለ ድርሰትና ሕይወት ሊያወጋን ብቅ ብሏል። ስትሰናስትልኝ በቅድሚያ ወደ ስቱዲዮአችን እንኳን ደህና መጣህ። ለነበር ለካ ስቱዲዮ አይደለም ያለ ነው። ለማንኛውም እንኳን በድጋሚ ተቀብለው። እንደ ድሮ የመጥቼ ስቱዲዮ አትቀበሉኝም። ያው እንግዲህ ቨርችዋል ስቱዲዮ ውስጥ መጣሁኝ። በኦንላይን ተገናኝተናል። አመሰግናለሁ በኢንተርኔት መስኮት ተገናኝተናል። አንተ በአካባቢያችን የምትኖርም በመሆን ከዚህ ቀደም ሁለት ሶስትም ጊዜ የተለያዩ ስራዎች ደጋግመህ በአጭር ጊዜ ውስጥ መጽሐፍካቸው መጽሐፍቶች ምክንያት ወደ ስቱዲያችን ብቅ ብለህ ውይይቶችን አድርገናል። ኢትዮጵያ ኢንስፓሪንግ ጆርኒ አሰንድንግ ቱ ሄቨን፣ እንዲሁም አዲስ አበባ የተባሉ ሶስት የኮፊ ቴብል የሚባለው መጽሐፍ ዘርፍ ጥንታዊ የኢትዮጵያ ታሪክን የሚመለከቱ በፎቶግራፊ የተደገፉ መጽሐፍት ነበር ከዚህ ቀደም የደረስከው። ዛሬ ለየት ባለ ሌላ መጽሐፍ ነው የተገናኘነው። ለየት የሚለው የመጽሐፉ አይነት ብቻ ሳይሆን የጻፍክበትም የስነ ጽሑፍ ዘርፍ ልቃቂት የምትሰኝ ልቦለድ መጽሐፍ ስፈ ነው የመጀመሪያ መሆኑን ለአድማጮቻችን ቀደም ብዬ አስታውቂያለሁ። በአማርኛ ልቦለድ ብርህን ስታሟሽ ልቃቂት እንዴት ብቅ አለች? ልቃቂት እንግዲህ ያው እንዳልከው በአማርኛ ነች፣ ሌሎች በእንግሊዝኛ ነው የተጻፉት፣ ሆነንተ እንደገለጽከው። ነገር ግን አወላለዷም አመጣጧም በእነዚህ በሶስት መጽሐፎች የተነሳ ነው ለማለት እችላለሁኝ። ምክንያቱም ሀሳቡ የመጣው አሰንዲንግ የሚባለውን መጽሐፍ ሚኒሶታ ዛሬ አስር ወር አካባቢ አስራ አንድ ወር አካባቢ ለማስመረቅ የሄድን ጊዜ ነው ያን ጊዜ የስነ ጽሁፍ ሰዎች ናቸው። ግሩፑም የጠራኝም የጋበዘኝም የስነ ጽሁፍ ግሩፕ ነበረ። እንግዲህ ከነሱ ጋር መቀላቀል እና መጫወት ስጀምር እንደዚህ እንደዚህ አይነት ነገሮችንም መገፋፋት ጀመሩ። እኔም አንድ ሁለት ጽፌ ስልክላቸው መጀመሪያ ያው ይ ውሸትህን ነው የመጀመሪያ አይደለም፣ አጭበርባሪ ምናምን የሚሉ ነገሮች መጡ። እንግዲህ ከዛ በትንሽ ጊዜ ውስጥ ነው፣ በአራት በአምስት ወይ በስድስት ሳምንት ውስጥ ነው ትራዱም ታሪኮች ተጽፈው መጽሐፍ ደረጃ የደረሱት ማለት ነው። ግሮም ልቃቂት መጽሐፍ ከመሆኗ በፊት ገና የመጀመሪያዎቹን ድርሰቶችህን ቀደም ብለህ እንዳልከው የጓደኛሞች ማህበርም በለው ጥቂት ሰዎች የሆናችሁ የምትናበቡበት መድረክ ላይ የነበረውን ምላሽ፣ የጓደኞችህን ግርምት ከጠበቁት ውጭ መሆኑን ከዚህ ቀደም አማርኛ መጽሐፍ አይደለም ምንም አይነት ድርሰት ጽፋ አለማወቅ እነኚህ እነኚህ ሁሉ ተጨማምረው የተለየ ስሜት እንደፈጠረ የነበረውን ሂደት የመከታተል እድል ነበረኝ። ልቃቂት እና ሌሎችም ሞኖት በሚል አስራ አንድ የተለያዩ አጫጭር ልቦለድ ታሪኮች ያሉበት መጽሐፍን ቤታችንን ዘግተን መደበኛ ስራችንንም አብዛኞቻችን ከቤታችን ወለሰሚ የአንተ ስራ ቀደም መሆንም በሄድክበት በፈለግክበት ቦታ የሚሰራ አይነት መሆኑን አስታውሳለሁ። ነገር ግን ሙሉ በሙሉ ቤት ውስጥ በነበርንበት ጊዜ ውስጥ ነው የጻፍከው አስፈሪ አሳሳቢ ሁኔታ ነበር ኮቪድ አስራ ዘጠኝ ፈጥሮ የነበረው የቀደመውን ሁለት ሀያን አብዛኛውን ጊዜ አብዛኛውን ወራት ማለት ይቻላል ህይወታችንን ይዞ የነበረበት ጊዜ ጫን ባለ ስሜት ነው ብዙዎች ያሳለፉት ስራቸው የተበላሸባቸው ንግዳቸው የተቋረጠ ብዙ ችግር የገጠማቸው ሰዎች በህይወት ፈተና የገጠማቸው ሰዎች እንደሆኑ እናውቃለን እንዲህ ያለ ጊዜ ውስጥም ግን መልካም ነገር ሊሰራ የሚችል መሆኑን ያሳየ ይመስለኛል። ስለ መጽሐፍ ይዘት እና ሌሎች ቁም ነገሮች ከመካፈላችን በፊት በተለይ ደግሞ በዚህ ጊዜ መጽሐፍ ምንም እንኳን አመችነትንም የፈጠረ አጋጣሚ ቢኖርም እስኪ ስለሱ ደግሞ አጫውተን። አዎ፣ መቼም አሁን እንደገለጽ ከሆነው ጊዜው በጣም ከባድ ጊዜ ነው። እንኳን እኛ ከእኛም በፊት ከዛም በፊት የነበሩ ሰዎች አይተውት የማያውቁት ህይወት ነው እየኖረን ያለ ነው። ከባድ ነው። ከቤታችን ወተን እኳ ምንም ማድረግ የማንችልበት ጊዜ ውስጥ ነው ያለ ነው። ነገር ግን በዛም ውስጥ የስራው የሩጫው ህይወት ትንሽ ቀነሳ አድርጎልናል። እሱም የሚዋሽ ነገር አይደለም እና ቤት ውስጥ በመቀመጥ ከቤት ነው የምንሰራው፣ ከቤት ነው ሁሉን ነገር የምናደርገው። በዛው የተነሳ ደግሞ ያው ከስራ በኋላ ጊዜ ማሳለፊያ ወይ ቴሌቪዥን ነው፣ ወይ ማንበብ ነው፣ ወይ መጽሐፍ ነው እና ትንሽ ጊዜ ፈጥሮናል። ያ ጊዜ በመፈጠሩ ነው እንግዲህ ንቃቄ ትም ታስባ ተጽፋ እንደዚህ ታትማ እዚህ ደረጃ የደረሰች መልካም እርሰቶች አንዳንዱን እያነሳሳብ የምንወያይ እናንዬ በሚል እርሰት ውስጥ ግራካሶ የተባለውን አካባቢ ቆቦራ እያ የበቆሎ ሻጫን እናንዬን ህይወት ጉምሮ ፈተናዋን ሰላምም በሌሎች መታገዝን መልሶ ደግሞ ለሌሎች ማካፈልን ፍቅርና ቸርነት የሚታይበት ህይወት በጣም ብዙም ያልተመቸ ህይወት ውስጥ ሆነው እንኳን ሰዎች እንዴት እንደሚኖሩ የሚያሳይ ታሪክ እናያለን። በትዬ ብርቄ ነጠላ ውስጥ አብዮቱንና ሎት ያለፈውን የስነልቦና ጠባሳ እንመለከታለን። የቀይ ሽብር ዘመን ብዙ ወጣቶች የተገደሉበትም አንዲት እናት ጨቅላ ልጃቸውን በነጠላቸው ለመሸፈን ለማሳለፍ እየሞከሩ በመንገድ ላይ በሚያልቁበት ጊዜ ሲያይ የሚፈልጉትን ፈተና ከነጠላው አሻግሮ የተመለከተውና በአእምሮ ውስጥም ታትሞ የቀረውን ነገር ወደኋላ ተመልሶ ያሳየናል። እንደው ለአንባቢዎች ታሪኮችን ሳንቀማ በርካታ ርዕሰ ጉዳዮች፣ ይልቁንም ደግሞ በአብዛኛው ተራውን የአንድ ኢትዮጵያዊ ህይወት የሚመለከቱ ታሪኮች ነው በርብረ በልቦለድ መልክ ያቀረብከው። አንደኛ ብዙ ዓመት እዚህ ዩናይት ስቴትስ ውስጥ ነው የኖርከው። በልጅነትን የመጣኸው ለባህሉም ከአማርኛም እንድትርቅ ይጠበቃል። እንዳልሆንክ አውቃለሁ። ለባህልም ቅርብ መሆንህንም እረዳለሁ። የአማርኛውን ጉዳይ ኋላ ላይ እናነሳለን። እነህ ታሪኮች እንዴት መጡ? ብዙ ጊዜ የሚኖርበትን ውስጥ ያሉበትን ህይወት ነው ሰዎች የሚጽፉት። አንተ ግን ሌላ ቦታ፣ ሌላ ዓለም ነው ያለ። እስኪ አጫውተን ብዙ ነገሮች ነው እዚህ ላይ ያነሳው። ለምሳሌ እናንዬን አንድ ሁለት ሶስቱን አንስተሃል። ገና ስንጀምር አንድ የነገርኩ ነገር ነበረ። እነዚህ ከዚህ በፊት የተጻፉ ሶስት መጽሐፎች የጉብኝት መጽሐፎች ናቸው። ብዙ ሪሰርች የሚያስፈልጋቸው ልብ ወለድ አይደሉም፣ እውነተኛ ታሪክ ላይ እየተመሰረቱ ናቸው። ግን እነሱን ለመስራት በየቦታው ሙሉ ኢትዮጵያ ነው እንግዲህ መዞር የነበረብኝ ከአንዴ ሁለቴ ሶስቴ። በዛ ጊዜ ያየኋቸው ነገሮች ነበሩ። ለምሳሌ እናንዬን ካነሳ እናንዬ እውነተኛ ሰው ናት ስማይ እና ኒሄ ላይሆን ይችላል። በቆሎ ሻጯ ቆቦ ራያ ያገኘዋት ከእሷ ጋር አስር መሆን አስራ አምስት ደቂቃ ቁጭ ብዬ ያሳለፍኩት በዛ ላይ ተነስቶ የተጻፈ ነው። እንግዲህ በአሁን ባለው ሁኔታ የዛን አካባቢ ብዙ ዜና እንሰማለን። ግራካሶ ራያ፣ ቆቦራያ ወይም ደግሞ እንደ ማይጨው ምናምን የመሳሰሉትን ሴትዮዋ ታሪኳ መነሻ የሆነችው ችላ ታሪኩን ሙሉን አንባቢዎች ሲያነቡት ያዩታል። መጨረሻ ላይ የኢትዮጵያ ተምሳሌ ሆና ነው የምትገኘው። ፍቅር ያላት ምንም ዘርም ቦርደርም ብላ የማታይና ከሱ አልፋ ለሰው ፍቅር የምትሰጥ ሰው ናት። መጨረሻ መልእክቱ ብዬ ነው የማስበው። ግን ያው መልእክት ለአንባቢው ነው፣ ጸሐፊው የሚያስበው ለአንባቢውም ደግሞ የራሱ መልእክት ያገኛል ብዬ ነው የማስበው እዛ ውስጥ እንዲሁ ገፋ እና አድርግና ታሪኮችን ከአንባቢዎቹ ላለመቀማት አንባቢያን መጽሐፉን አንብበው እንዲያገኙ የሚፈለግ በመሆኑ እሱም ባላለመቀማት አለፍ አለፍ እያል በሀሳብ ደረጃ አንተ የጻፍክበትን መንፈስ በሚከተል መልኩ አነሳለሁ። እብዱ በተሰኘው ርዕስ ውስጥ የእብዱን ቀጠሮና የአምስት ቀናት ሕይወቱን የሚመለከት ነገር ታጫውተናለ። በተለምዶ የእብድ ታሪክ የሩቅ የሚመስለን የማናውቀው ሁኔታ የሚመስለንን ያህል በደንብም ጠለቅ ባላለ ቀልድነት በበዛው የአንድ ወገኑን የተዛባ አስተሳሰብ ብቻ የሚያንፀባርቅ ሆኖ ነው የአእምሮ ህሙማን የሚሳሉት፣ በገጸ ባህሪ በመድረክ በኢትዮጵያ በሚሰሩ በአብዛኛው፣ ሁሉንም አይደለም፣ ጥሩ ተደርጎ የተሳሉት። ገጸ ባህርያትንም እናያለን። ስለ አእምሮ ህመምም የምናውቀው ውስን መሆኑም ሊሆን ይችላል። እንደው በጠቅላላ ስታይ ከዚህ አንጻር አንተ ገውም ቀነኛው እኛ ነን እነሱ የሚል ራሳችንን የምንሞግትበት አይነት ድረስ ትወስድናለህ። አሁንም ታሪኩን ከአንባቢዎች ሳንቀማ ዋና ለሆን ነገር በዚህ ለብ ለማምጣት የሞክር ከሆን አጫፈን ይሄ ነገር ሁለት እንደው ትዝ ከሚለኝ ከጽሁፍ ውስጥ አንድ ሁለት ስላንሳና የሆነ ቦታ ላይ ምን ይላል ለመጀመሪያ ጊዜ ያዩት ሰዎች አስነውለታል ይላል። ቀጥለው ደጋግበው ያዩት ሰዎች በቃ በእብድነቱ ትንሽ ተሰምቷቸዋል እና ተደነጋጠዋል። ይሄ ሰው እንዴት እንደዚህ ሊሆን ቻለ ራሳቸውን መመርመር ጀምረዋል። ግን ከዛ በላይ ደግሞ አመታት ያዩት ሰዎች ራሳቸውን መፈተን ጀምረዋል። በእብድነቱ ውስጥ የሆኑ ቁም ነገሮች ሲያረግ ይታያቸዋል እና ይሄ እብድ ብለን እኛ የሰየም ነው ሰው እዚህ ቁም ነገሮች ሲያረግ እኛ እብድ ተብለን ያልተሰየምነው ሰዎች ምን እያደረግ ነው የሚል ራስን የሚጠይቅ አይነት ነው። እና እንግዲህ አሁንም ትንሽ ውስጡ አንድ ደራሲ ያለው ነገር ሰምቼ ነበር። የደራሲውን ስም አላስታውስም። ልብወለድ ይሸኛል እንጂ አያደርስም የሚል ነገር ጽፎ ነበረ። እኔም በዚህ ያሰብኩት ምንድን ነው ከዚህ ትንሽ ታሻሽየው መሸኘት ብቻ ሳይሆን ትንሽ ስንቅ አስይዤ ነው የምሸኘው። አንባቢውን ከስንቋ ላይ የቆነጠረ የኔን ሀሳብ ይመለከታል። ግን በኋላ መጨረሻው ምንድን ነው ራሱ አንባቢው ራሱ በሀሳቡ ይደርስበታል ብዬ ነው የማስበው። እና አብዱም ብዙ ታሪኩን ላለመናገር እንደዚ አይነት ጥያቄ የሚያነሳ ነው ብዬ አስባለሁ። እንዳልከው አንዳች ኮርኳሪ ስሜት በአንባቢው ላይ ማሳደር የቻለ ጽሑፍ ታሪኩ በተደራሲ በአንባቢው ቦና እንዲቀጥል ነው ትልቁ ምኞትም። እና ያን ያህል እንዲያስቡ ካደረገ ደራሲው ተሳክቶልኛል ማለት አለበት። አንባቢዎች የሚሰጡን ምላሽ ወደፊት እንነጋገርበታለን። መጽሐፍ ገና ብቅ ማለቷ ነው። በመግቢያው ጠቀም እንዳደረግኩት ለአንተ የአማርኛ ጎርሰት አዲስ መሆኑ ነው። ጓደኞቹ በዛ መልኩ በተለየ አግራሞት የጻፍከው በእርግጥ አሁን ነው? ረጅም ጊዜ የወሰደ ነው? ሌላ ሰው የጻፈው ነው? ል ድረስ ሄደው ውዝግብ የመጣው እንዲያውም። ግሩም መጽሐፎች እንግሊዝኛ የጻፍክ ስለሆንክ ልቦለድም ባይሆኑ ለስነ ጽሑፍ ሩቅ አልነበርክም። ነገር ግን ለአማርኛ ስነ ጽሑፍ ሩቅ ነው የሚል ነው ሁለተኛ ደረጃ ተማሪ ባለበት እድሜ በልጅነት ነው ወደዚህ ወደ ዩኒቨርሲቲ የመጣሁት። የአማርኛ ስነ ጽሑፎች ጋር ሊኖርህ የሚችለው አጋጣሚ ውሱንነት ጭምር ይመስላል እነኝን አይነት ጥያቄዎች እንዲነሱ ያደረገው። ነገር ግን ቅድም እንደነገርከን በስድስት ሳምንት ውስጥ ነው። ነባር ደራሲያን እንኳን ከሚወስድባቸው ጊዜ በጣም በፈጠነ መልኩ ነው አንዱም ከሌላው አከታትለ ያመጣው እና ያን ጨዋታ እንዲራዘም ብዙ አንዱ ከሌላ ፋፈል እያነበበ እየተቀረጹ ስትወያዩ የነበረውን የመከታተል እድል ነበረኝና እስኪ ስለሱ እሱ ንገረን እንዴት በዛ ፍጥነት ሊሆን ይቻላል አንዴ ከተጀመረ በኋላ ነው ዝም ብሎ ጭንቅላቱ ታሪኮች ይፈርሱ ጀመረ አንተ እንግዲህ ያው በጣም ለሬዲዮ እንደሚስማማ አድርገ ነው የጓደኞቼን ሀሳብና አለማመን ያቀረብከው። ከዛም ጠንከር ጠንከር ያሉ ቃላቶች ተጠቅመው ነው እነሱ ውሸታም መሆኔን የነገሩኝ የነበረው እውነት ነው። የመጀመሪያዋ ጽሁፍ ልቃቄት ምትለዋነ ልቃቄትን ጽፌ ለግሩፕ ውስጥ ክበብ ውስጥ ተሳስነባቸው መጀመሪያ ምንም የደረሰኝ ነገር የለም። ያው በሀሳቤ ኔ አይ ጠልተውታል ምናምን ብዬ ዝም አልኩ። ለካ እነሱ እራሳቸው ውስጣቸውን እያብላሉ ይሄ እውነት ነው ውሸት ነው ምናምን የሚለውን ነገር ለመመለስ ነበረ። ከዛ ያው እነዚህ የጥያቄና የአስተያየት ሩምታዎች ወረዱ። አንዳንዶቹ አንድ አይደለህም፣ እውነተኛውን ጸሐፊ ንገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላውቅም፣ በተከታታይ አንድ ሁለት ሶስት አራት የሚሆኑ ጸፊ አቀረብኩኝ። ከዛ ያው እኔነቴን አረጋገጥኩኝ። አንዳንዴ እንደውም በቪዲዮ ሁሉ ለማየት ፈልገው ነበር ስጸፍ መሰለኝ። ብቻ ብቻ በአጠቃላይ ተረጋግጧል አሁን ስራ አንድ ጽሁፎች በኋላ ምንም መካድ የማይችሉት ነገር ነው። እንዳልከው ጽሁፎቹ የተጻፉት በስድስት ሳምንት ውስጥ ነው። ጁላይ ግማሽ አካባቢ ተጀምሮ ኦገስት መጨረሻ አካባቢ ነው ያለቀው። እንግዲህ ፍጥነት የሚለውን ነገር አንደኛ የመጀመሪያ ስለሆነ ፍጥነት መኖሩንም አሁን ስሰማ ነው የማውቀው እንጂ መፍጠኑንም መቀዝቀዙንም ያን ጊዜ ስጽፈው የማውቀው ነገር አልነበረም። ስለዚህ እሱ እሱ እንግዲህ ረድቶኛል እንግዲህ በፍጥነት መጽሐፍ ከሌለብኝ ወደፊት ስጽፍ ትንሽ ዘግየት ታርጌ ለመጽሐፍ ሞክራለሁ። ያን ጥልም ልምድ ይጨምራል። አካባቢውም አንተም የሚጠብቁት እንዲሁም ከፍ እያለ ይሄዳል። የአማርኛ የመጀመሪያ ሆኖ ነው የሚያየ ነው። እሱ ባለው በልቃቂትና ሌሎችም ወጎች እያመጣቸው ታሪኮች ከጉዞው ጋርም የተያያዙ ቢሆኑ ጉዞውን የሚመለከት አሁን በጣም ቶ የምናየው ድርሰት አለ ኩናን ፍለጋ የሚለው ወደ ደቡብ ኢትዮጵያ ይወስደናል። በጣም ለየት ያለ አኗኗር ዘይቤ የሚከተሉ ኢትዮጵያውያን ባህል ያስገኛል፣ ነገር ግን በጥልቀት ነው ያየኸው። ላጭር ልቦለድ በዛ በሚባል ደረጃ ኩናን ላይ ብዙ ጊዜ የሰራህ መሆኑን ያስታውቃል። ማስታወሻ ትይዝ ነበር። ያኗኗር ዘይቢያቸውን ባህል ውስጥ የሚደረጉ ነገሮችን ምክንያቶቹን፣ የሁለት ዓለም ሰዎችን ወይም ገጸ ባህሪያትን አንድ ቦታ በምታመጣበት በዛ ታሪክ ውስጥ ዘመናዊው ዓለም የሚፈጥረውን ውጥረት ከዚህ ከዩናይት ስቴትስ የሄደች ገጸ ባህሪ እዛ በጣም ተፈጥሯዊ በሆነ ሁኔታ ውስጥ ስትመስ እናያለን። አሁንም ታሪክን ላለመቀማት የአንባቢዎችን እድል አለመውሰድ ወደ ዋናው ሀሳብ ልውሰድህን በጣም በርካታ ባህሎች ናቸው። አንድ ቦታ በሚመስል ከፍ መንደር የተለያዩ ነገሮችን እናያለን። የሰዎቹም አናዋደዋን ዘቢዮም በባህል ውስጥ የሚታወቁትም መሰረቶች በጣም ሰፊ ናቸው። በጉዞ ወቅት ማስታወሻዎችን ትይዝ ነበር። ለቀደሙት መጽሐፍቱ የመጽሐፍቱ ጠባይ ነው እና ጥናት ይደረጋሉ። በልቦለድም ጥናት መሰረቶች ይደረጋሉ ግን በዚህ ደረጃ ያደረግከውን ኩናን ፍለጋ ላይ ጎልቶ የምናየው ይመስላል። ስለሱ ደግሞ ነገር ኩናን ፍለጋ፣ እውነትህን ነው በደቡብ አካባቢ ያሉትን ማህበረሰቦች ባህላቸውን የሚያሳይ ጽሁፍ ነው፣ ግን ጽሁፉ እንደ ሪሰርች ወይም ደግሞ እንደ ታሪካዊ መጽሐፍ ለካልቸሩ ብቻ ሳይሆን እንደ ልቦለድ ነው የተጻፈው። ያው ከዚህ ሀገር ከአሜሪካ ውስጥ የሄደች ልጅ ያየችው ከተፈጥሮ ጋር ተሳስሮ የመኖር አኗኗር ነፃነት ምን ያህል እንዳስቀናት እና ምን ያህል እንደወደደችው በማሳየት በዛ ውስጥ አሳልፌ ነው እንግዲህ ባህሉንም ለማሳየት የሞከርኩት። ማስታወሻ አይዛህል የሚለው ያው እንግዲህ ለእነዛ ለመጀመሪያ መጽሐፎች የሚሆን ቪዲዮ ማንሳት፣ ፎቶ አንዳንድ ጊዜ መጻጻፍ አለ። ከዛ በላይ ግን የረዳኝ ነገር ምንድን ነው? በጉዞ ላይ ከምታገኛቸው ነገሮች አንዱ ጓደኞች ናቸው። በየቦታ ጓደኛ ታፈራለህ። ደቡብ ውስጥም የበና ተወላጅ ቱሪዝም ካምፓኒ የራሷን ከፍታ የምትሰራ ጋዲ የሚል ካራክተር አለ። አሁን እንትን ውስጥ ገጸ ባህሪ አለ፣ ፍለጋ ውስጥ በእሷ የተሰየመ ገጸ ባህሪ ነው። እነዚህ ጓደኞች አንተ መጽሐፍ በምትጀምርበት ጊዜ እና አንዳንድ ነገር ሲጎልህ፣ አንዳንድ ነገር ስታስብ እነሱንም መጠየቅ ትችላለህ። ፎቶዎችን ታያለ፣ ቪዲዮዎችን ታያለ። ከዛ በኋላ ግን ትልቁና ዋናው ምንድን ያየኸው የሚለው ነው፣ ራስህን መጠየቅ ነው። ከዚህም በፊት ብያዋለው ሌላ መድረኮች ላይ፣ እዛ አካባቢ ብዙ የሚደረጉ ባህሎች አሉ። ለምሳሌ ቡልጃምፔኝ ቫንጋዲ ምናምን እየተባለ በዘፈንም በሌሎች መጽሐፉ ሰምተናቸዋል። ግን እንዴት ነው ጠልቀን ለማወቅ ፍላጎቱ ነበረው ነው። ያኔ መጀመሪያ የሄድኩ ጊዜ ለፎቶ ብቻ ነው። በቃ ያው ፎቶ አንስቼ ሁኔታውን አይቼ የተመለስኩ። ሁለት ሶስት የተመላለሽ ሲሄድ ባህሉ ለካ ከምታየው ንስም ሆነ ማንጋሪም ሆነ ቡንጃምፒን ከዛ ባሻገር ትልቅ ጥልቅ የሆነ ሚንግ ያለው ባህል ልቃቂትና ሌሎችም ወጎች ከአጫጭር ልቦለድ ታሪኮች ደራሲውን ሲሁን እሱ ባለው መዓዛ ጋር ያደረግነውን ቆይታ ነበር አድማጮች የተከታተላችሁት። እሱ ባለውን ለቆይታው ለጊዜው አመሰግናለሁ። እንደ ወትረው ሁሉ ቀሪ ወጋችንን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። አሁኑ ግን እንግዳይን እሱ ባለው መዓዛን ለጊዜው አመሰግናለሁ። ጊዜ ይስጥልኝ።